ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ የዛሬ የጋቢና ጉዞ ወደ አማራ ክልል፣ አዲስ አበባ፣ ትግራይ፣ ሰሜን አሜሪካና አውሮፓ ይወስደናል። በጎንደርና ደብረ ማርቆስ ከተሞች የሥራ ማቆም አድማ ላለፉት ሶስት ቀናት መካሄዱን የተቃዋሚ ድርጅቶች ሲያስታውቁ መንግሥት አገልግሎት ሰጪዎች ስራቸውን ዘግተው መዋላቸውን ተናግሯል። የመንግስትን የተቃዋሚዎችና የአንዳንድ ነዋሪዎችን ድምፅ አካተን ሙሉ ዘገባ ይኖረናል። በተያያዘ ዜና በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት በሰሞኑ እንቅስቃሴ ወቅት ፈጽሟል ያሏቸውን የመብት ጥሰቶች በመቃወም ሰላማዊ ሰልፍ ሲያካሂዱ ውለዋል። በአምባገነኖች ጥይት በእንዴት የፈሰሰው የኦሮሞ ወንድሞቻችን ደም የእኛ ደም ነው። በአምባገነኖች ጥይት የፈሰሰው የአማራ ወንድሞቻችን በኢትዮጵያ የተከሰተውን የአጣዳፊ ተቅማጥና ትውከት በሽታ ስርጭት ለመግታት መንግስት ከዓለም አቀፍና አገር በቀል ምግባረሰናይ ድርጅቶች ጋር በመተባበር በመስራት ላይ መሆኑን አስታውቋል። ዝርዝር ዘገባ ይኖረናል። ሌሎችም ዘገባዎችን አካተናል። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም እንደምናመሻቸው የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ባለፈው ወር የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ ውስጥ በውጭ ሀገራት የረዳት ሰራተኞች ላይ የፈጸሙትን ጥቃት ዩናይትድ ስቴትስ በጥብቅ አውግዛለች። ወታደሮቹ በመዲናይቱ በሚገኝ ሆቴል ውስጥ በበርካታ የውጭ ሀገራት የረዴት ሰራተኞች ላይ የአስገድዶ መድፈር ጥቃት ፈጽመዋል። አንድ ጋዜጠኛ ደግሞ ገድለዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር የደቡብ ሱዳን ባለስልጣኖች ይህን አስከፊና ጭካኔ የተሞላበት ጥቃቶች የፈጸሙ ሰዎች ላይ ምርመራ እንዲካሄድ ጥሪ አቅርበዋል። ለአምባሳደሯ አያይዘውም የደቡብ ሱዳን መንግስት ወታደሮች በየጊዜው ካለምንም ተጠያቂነት ግድያና አስገድዶ መድፈር ጥቃቶችን እንዲፈጽሙ ይፈቅዳል ሲሉም ነቅፈዋል። የደቡብ ሱዳን ሕዝብን ለመርዳት በመስራት ላይ ባሉ ብርቱ ግለሰቦች ላይ የሚፈጸሙ ጥቃቶች በሰብአዊነት ላይ የሚፈጸሙ ጥቃቶች ናቸው ሲሉ አምባሳደሯ ባወጡት መግለጫ ጠቅሰዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አራት ሺህ የሚሆኑ ወታደሮች በደቡብ ሱዳን እንዲሰማሩ ያሳለፈውን ውሳኔ ለመቀበልም ሆነ ላለመቀበል የመወሰኑን ጉዳይ የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ለሀገሪቱ ምክር ቤት ትተውታል። የመንግስታቱ ድርጅት የጸጥታ ምክር ቤት ባለፈው አርብ የወታደሮቹን መላክ ጉዳይ አጽድቋል። በዩናይትድ ስቴትስ የረቀቀው ረቂቅ በደቡብ ሱዳን ወታደሮችን የመመደብ ውሳኔ የማትቀበል ከሆነ የመሳሪያ ማዕቀብ እንደሚጣልባት ያመላክታል ክታል። ረቂቁ በተጨማሪ ወታደሮቹ የሚመደቡት ጁባ ውስጥ መሆኑንና ተልኳቸውን ለማስፈጸም አስፈላጊውን መንገድ ሁሉ እንዲጠቀሙ ስልጣን ሰጥቷቸዋል። ፕሬዚዳንት ሳልቫኪር የሀገሪቱ ሉዓላዊነት አደጋ ላይ የማይወድቅ መሆኑን ለማረጋገጥ መንግስታቸው ከዓለም አቀፉ ህብረተሰብ ጋር እንደሚደራደር ገልጸዋል። በዩናይትድ ስቴትስ ሪፐብሊካን ፓርቲ ወክለው የሚወዳደሩት ዶናልድ ትራምፕ ወደ አሜሪካ የሚፈልሱት ሰዎች የአሜሪካን እሴት የሚቀበሉና ና የአሜሪካን ህዝብ የሚያከብሩ ብቻ እንዲሆኑ ለማድረግ የርዕዮተ ዓለማዊ አመለካከትን ያቀፈ ጥብቅ ምርመራ እንዲደረግባቸው ጥሪ አቅርበዋል። ትራምፕ በፍልሰተኞች ጉዳይ የውጭ ፖሊሲ እቅዳቸውን ትላንት ይፋ ያደረጉት በኦሃዮ ክፍለ ግዛት ሲሆን በቦታው የተሰባሰቡት ሰዎች ከፍተኛ ድጋፍ አግኝተዋል። ትራምፕ አያይዘውም ለፕሬዚዳንትነት ከተመረጡ ከባድ የሆነ አዲስ የፍልሰት ፖሊሲ እንደሚያረቁ ጠቁመዋል። ወደ ሀገሪቱ ለመግባት የሚፈልጉት የውጭ ተወላጆች በዩናይትድ ስቴትስ ህገ መንግስት የማያምኑ ሰዎች እንዳይገቡ ለመከላከል ሲባል በጥብቅ ምርመራ በኩል ያልፋሉ ብለዋል። ትራምፕ አያይዘውም አሸባሪነትን የመርዳት ታሪክ ካላቸው እጅግ ያልተረጋጉና አደገኛ ከሆኑ አካባቢዎች በጊዜያዊ መልክ ወደ ዩናይትድ ስቴትስ ለሚመጡትም ደግሞ እንደሚያግዱ ጠቁመዋል። የሩሲያ ተዋጊ አውሮፕላኖች ሶሪያ ውስጥ በሚገኙት ተቃዋሚ ተቃዋሚዎች ላይ የአየር ድብደባ ለማካሄድ ለመጀመሪያ ጊዜ ከኢራን የአየር ሰፈር እንደተነሱ ሩሲያ ዛሬ ገልጻለች። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ ሲሆን ለዜናው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አድራጋው አብረን ከአድማስ ስንሻገር እንላቸዋለን። Gabina VOA, let's cross boundaries together. በጎንደርና ደብረ ማርቆስ ከተሞች ስራ ማቆም አድማ ላለፉት ሶስት ቀናት መካሄዱን የተቃዋሚ ድርጅቶች ሲያስታውቁ፣ መንግስት የአገልግሎት ሰጪዎች ስራቸውን ዘግተው መዋላቸውን ተናግረዋል። በከተሞቹ በንግዶችና የመንግስት መስሪያ ቤቶችን ጨምሮ ዝግ ሆነው መዋላቸውን የአካባቢው ነዋሪዎች እና የመላ ኢትዮጵያ አንድነት ድርጅት መኢአድ በትናንትናው እለት ገልጸዋል። አድማውን የጠራው ማን እንደሆነ ተለይቶ እንደማይታወቅ መኢአድም ያነጋገርናቸው ሌሎች አካላትም ተናግረዋል። አድማውስ ከነገ እንደሚቀጥልም ተሰምቷል። ደብረ ማርቆስ እና ጎንደር ላይ አገልግሎት ሰጪዎች ከትናንት ወዲያ ጀምሮ ዘግተው መዋላቸውን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ትናንት ማምሻውን ለቪኦኤ በሰጡት ማብራሪያ ገልጸዋል። ባህር ዳር ላይ ችግር እንደሌለ በአጠቃላይ የክልሉ ሁኔታም የተረጋጋ መሆኑን አቶ ንጉሶ አመልክተዋል። ሙሉ ዘገባውን የያዘው የድምፅ ፋይል ቀጥሎ ይቀርባል። ሰለሞን አባተ ነው ያጠናቀረው። ገዥው መንግስት በዜጎቻችን ላይ የፈጸመውን ጭፍጨፋ በመቃወም የተዘጋጀ ግብረ ኃይል ነው። ከሁሉም ኮሚኒቲዎች የተዋቀረ ኮሚቴ ነው። አሁን በተባበሩት መንግስታት ዋና መስሪያ ቤት ያው ጄኔቫ የሚገኘው ፊት ለፊት ላይ ተቃውሟችን እያሰማን ነው። ያለንበት ቦታ ለሁሉም የመንግስታቱ መስሪያ ቤትና ለሚዲያዎች ቅርብ ቦታና ለእይታ ጥሩ ቦታ ስለሆነ እዛ ሆነን መፎክር በማሰማት በመንገደኛ ሁሉ የገዥውን መንግስት ስርዓት አምባገነንነት የሚያረጋግጡ አንዳንድ ዶክመንቶችን በመበተንና የተለያዩ መፎክሮችን እያሰማን የተለያዩ ሰዎችም እነ ዶክተር አረጋዊ በርሄ የኦጋዴን አካባቢ የመጡ ወገኖቻችን የዛን አካባቢ ችግር በተመለከተም ንግግር አድርገዋል። የኦሮሞ ኮሚኒቲ በስዊዘርላንድ ይሄ ለረጅም ጊዜ ስዊዘርላንድ ውስጥ የቆየ ትልቅ ኮሚኒቲ ነው። የዛ ኮሚኒቲ አባላትም እንደዚሁ ንግግር አድርገዋል። ዶክተር አረጋዊ በርሄ ሰሞኑን አስራ ስድስት የትግራይ ተወላጆች የኢትዮጵያ መንግስት ከስልጣን እንዲወርድ ብለው መግለጫ በማውጣታቸው ያንን በተመለከተ የትግራይ ህዝብ የገዢው መንግስት መጠቀሚያ እንደማይሆን ታቸው አስረግጠው ተናግረዋል። ይህን ዝግጅትም በበላይነት ያዘጋጀው በዚህ የሚገኘው አዲሱ ግብረ ኃይል ደግሞ ከአሁን በኋላ ስለሚኖሩ ቀጣይ ስትራቴጂዎች በስዊዘርላንድ ውስጥ ማለት ነው ተነጋግረንበታል ይመጣል መልእክት አስተላልፈናል። ሌሎችም እንግዶቻችን ንግግር እያደረጉ በሀገራችን ጉዳይ ላይ ሰሞኑ በተፈጠረ ሁኔታ ቅሬታችንን፣ የኢትዮጵያ መንግስት ላይ ያለንን ተቃውሞ እየገለጽን ያለን ምን ምንድን ናቸው የሚሉት ሊያነቡልን ይችላሉ። አንዳንዶች በአምባገነኖች ጥይት የፈሰሰው የኦሮሞ ወንድሞቻችን ደም የኛ ደም ነው። በአምባገነኖች ጥይት የፈሰሰው የአማራ ወንድሞቻችን ደም የኛ ደም ነው። በአማራ ወገኖቻችን ላይ የተነጣጠረው የዘር ማጥፋት ዘመቻ በአስቸኳይ ይቁም። የአማራ እና የኦሮሞ ህዝብ በማጋጨት ስልጣን ማራዘም አክትሟል። ኢትዮጵያ በክብር ለዘላለም ትኑር። ወያኔ መወገድ አለበት። መገደል መሰደድ መራብ ይብቃን። የሽግግር መንግስት በአስቸኳይ ይቋቋምልን። ኢትዮጵያን ለማዳን ሁላችንም በአንድነት እንነንሳ። እርዳታ የተገኘን ገንዘብ ለፖለቲካ መሳሪያ መጠቀሚያነት ይቁም። የግፍ አገዛዝ ይብቃ። ዘረኝነት ይብቃ። መሬት ችብቸባ ይብቃ። የሚሉት እንግዲህ ጥቂቶቹ ናቸው። ደብዳቤ ጽፋችሁ ነው በቃል ነው? ለድርጅቱ መስሪያ ቤት ያላችሁ ደብዳቤ ለዚህ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኮሚሽነር ለሆኑት ለልዑል ዛይድ ራድ አልሁሴን ባለፈው ሳምንት የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች ከዘጠና በላይ ንጹሐን ዜጎችን መጨፍጨፉን እና የመንግስታቱ ድርጅት አጣሪ ገለልተኛ ቡድን ገብቶ እንዲመረምር የሚል ደብዳቤ ኮሚሽነሩ ጽፎ ስለነበረ ለዛ ድጋፋችንን ለመስጠትና አሁንም ቢሆን የኢትዮጵያ ጉዳይ የኢትዮጵያ መንግስት ሰብአዊ መብት ጥሰቱን እስካላከበረ ድረስ የመንግስታቱ ድርጅት ጫና እንዲያደርግበት የሚያሳስብ ደብዳቤ ለሳቸው አስገብተናል። ከዚህ ቀደም የተላለፈው ውሳኔ ተግባራዊ እንዲሆን ጫና የሚሰጥ አቤቱታን ያቀረባችሁት ማለት ነው? ዛሬ አቤቱታ ነው። በዛው እንዲቀጥሉበትና እስካሁን ባለፈው ልዑሉ ደብዳቤ ምስጋናችንን የሚገልጽ ደብዳቤ ነው የጻፍንላቸው። በዛው ከቢሮ ወጥተው ያነጋገሯቸው ባለስልጣናት አሉ። አቶ ፔጥሮስ እሳቸው የሁማን ራይት ወካዮች በር ላይ እየጠበቁን ነው። ለሰላሳ ደቂቃ ገብተው እንደሚያወያዩን አስቀድመን ቀጠሮ ስለያዝን ከእነሱ ጋር በአካል እንገናኛለን። ደብዳቤውን አስቀድመን በአድራሻቸው እና በኢሜይላቸው በኩል ገቢ አድርገናል። ኬት ኬት ከተሞች ተሰባስበዋል ኢትዮጵያውያን እና ቁጥራችሁስ ምን ያህል ይሆናል? በጣም በርካታ ኢትዮጵያዊ ነው የመጣው። ከእንግዲህ ጀኔቫ የፈረንሳይ ድንበር ነች ለፈረንሳይ አካባቢ የምትቀርብ ነች ከፈረንሳይም ከተወሰኑ ከተሞች ከሊዮን፣ ከማርሴይ የመጡ አሉ። ከስዊዘርላንድ ደግሞ ከዙሪክ፣ ከባዝል፣ ከሳንት ጋለን፣ ከበርን፣ ከሎዛን፣ ከፍሪቡርግ እና እንደዚሁ በጀኔቫ እና በአካባቢዋ ከሚገኙ ኢትዮጵያውያን ናቸው። በአጠቃላይ ከሶስት መቶ ሀምሳ በላይ ኢትዮጵያውያን በትንሹ ሰላማዊ ሰልፍ ላይ ተገኝተዋል። Bu için rap. Hey ከላይ ያሰማናችሁ የሰሜን አሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት በሰሞኑ እንቅስቃሴ ወቅት ፈጽሟቸዋል ያሏቸውን የመብት ጥሰቶች በመቃወም ሰላማዊ ሰልፍ ያካሄዱትን ነው። የተቃውሞ ሰልፎቹ በዋሽንግተን ዲሲ ውስጥ ባለፈው ሳምንት በቦስተንና፣ በለንደን በትናንት ዕለት፣ ዛሬ ደግሞ በሺካጎ እና በአውሮፓ ውስጥ እንደዚሁም በጄኔቫ ተካሂደዋል። አዲሱ አበበ በስልክ ደውሎ ያነጋገራቸውን ነው የሰማ ነው። ከሰልፉ አስተባባሪዎች አንዱ የሆኑትና የሚዲያ ኃላፊ መሆናቸውን የገለጹት አቶ ጴጥሮስ አሸናፊ ሰላማዊ ሰልፉን ያስረዱበት ነበር። ሌላው በኢትዮጵያ መንግስት ላይ ያነጣጠረ ተቃውሞ የተካሄደው በለንደን ከተማ ነው። ይህንንም ሰልፍ አስመልክቶ ከምሽቱ ሶስት ሰዓት ላይ ተጨማሪ ዝርዝር ዘገባ ይኖረናል። ቀደም ሲል ለተሰማው በአጠቃላይ የኢትዮጵያ መንግስት እየተፈጸመ ነው ስለተባለው የመብት ረገጣ ወይም ሌሎች ጥያቄዎች አቶ መሐመድ ሰይድ የመንግስታቸውን መልስ ይዘዋል። አቶ መሐመድ በመንግስት ኮሚኒኬሽንስ ሚኒስቴር ጽህፈት ቤት የህዝብ ግንኙነት ኃላፊ ናቸው። የኢትዮጵያ ሰብአዊ መብት ኮሚሽንም በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን እስከ ታች ወርዶ በመፈተሽ ና በማጣራት ውጤቱንም ጭምር ለህዝብ ይፋ ያደረገበትና በህግም ጭምር መጠየቅ ያለባቸው አካላት ከዚህም ከዛም ሳይል ለህዝብ ግልጽ ያደረገበት ሂደት ነው ያለው። መንግስት እንደነዚህ አይነት ማጣራቶችን የሚያካሄደው ለማንም ብሎ ሳይሆን ለህዝብ ካለው አጠቃላይ ውግንና ነውና ከዚጋ ከዚህ ጋር በተያያዘ በአጠቃላይ ለህግ የበላይነት የሚገዛና በህግ የበላይነት የሚያምን ስርዓት ነው በኢትዮጵያ ያለውና በውስጥ ያሉ ችግሮችን አይቶ ፈትሾ ለማረም አቅም ያለው መንግስትና ስርዓት ነው በኢትዮጵያ ያለውና በዛ ደረጃ አስፈላጊ ነው የሚል እምነት የለኝም። እኔ አንዳንድ በኢትዮጵያ አካባቢዎች የተከሰቱ ችግሮች በአጠቃላይ ሲታዩ ከህዝብና ከመንግስት ቁጥጥር ውጭ የሆነ ነገር በፍጹም የለም። አንዱ ይሄ ነው። ከዛ ውጭ ስናይ አሁን በኢትዮጵያ ውስጥ ያለው ስርዓት በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን በራሱ በውስጡ የማረም አቅም ያለው ስርዓት ነው በኢትዮጵያ ውስጥ ያለው። all right everybody out there this is gabina v.o.a gabina v.o.a ዝግጅታችን ይቀጥላል። ከአሜሪካ ድምፅ ሬዲዮ አስቀድመን የገለጽንላችሁ ዘገባ ደርሶናል። በጎንደርና ደብረ ማርቆስ ከተሞች የስራ ማቆም አድማ እንግዲህ ላለፉት ሶስት ቀናት መካሄዳቸውን የተቃዋሚ ድርጅቶች ሲያስታውቁ፣ መንግስት የአገልግሎት ሰጪዎች ስራቸውን ዘግተው መዋላቸውን መናገራቸውን ገልጸንላቸዋል። በከተሞቹ ንግዶችና የመንግስት መስሪያ ቤቶችን ጨምሮ ዝግ ሆነው መሰንበታቸውን የአካባቢው ነዋሪዎችና የመላ ኢትዮጵያ አንድነት ድርጅት መኢአድ ገልጸዋል። አድማውን የጠራው ግን ማን እንደሆነ ተለይቶ እንደማይታወቅ መያድም ያነጋገርናቸው ሌሎች አካላትም ገልጸዋል። ጎንደርና ደብረ ማርቆስ ላይ አገልግሎት ሰጪዎች ከትናንት ወዲያ ጀምሮ ተዘግተው መዋላቸውን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ትናንት ማምሻውን ለቪኦኤ በሰጡት ማብራሪያ ተናግረዋል። ባህርዳር ላይ ችግር እንደሌለ፣ በአጠቃላይ የክልሉም ሁኔታ የተረጋጋ መሆኑን አቶ ንጉሱ አመልክተዋል። ሙሉ ዘገባውን ቀጥለን እናቀርባለን። ሰለሞን አባተ ነው ያጠናቀረው ከተማ የህዝብ ስራ ማቆም አድማ እንደተደረገ እና ወጣቶች እየዞሩ የመንግስት መስሪያ ቤቶቹ ሁሉ እንዳዘጉ ይህ መረጃው አለኝ። እንዳሁም ከዛ አልፎ ተርፎ ለምሳሌ ከአዝ ጎንደር ወደ አዘዞ የሚሄድ መኪና ሁሉ እንደቆመ ይህ መረጃ ደርሶኛል። ከዝም ውጭ ራሱ በደብረ ማርቆስም ይኸው አይነት ስንትም እንደተደገመ ነው። እና በእነዚህ ሁለቱ ከተሞች ላይ አሁን ህዝቡ የራሱ የስራ ማቆም አድማ እንዳደረገ ነውን የስቀማቀው ድረስ ሌላ የሚጨምር ካለ ከትናንት ጀምሮ ያለውን ሂደት የምጠይቀ ከሆነ በምስራቅ አማራ ያለውን መናገር ይችላለሁኝ እሺ እመጣለሁኝ ወደዛ የመንግስት መስሪያ ቤቶች እንዲዘጉ ወጣቶች እየተዘዋወሩ ሲጥሩ ነበር ብለውኛልና ምን ማለት ነው በአጠቃላይ የመንግስት ስራ መሰራት የለበትም የሚል የስራ ማቆም አድማ ማለት ነው። እና አንዳንድ ሊገቡ የሞከሩ መንግስት መስሪያ ቤቶችን ራሳቸው ወጣቶች እየዞሩ እየመዘገቡ በቃ ስራ እንዳይሰራ የስራ ማቆም አድማው ተግባራዊ እንዲሆን ማድረጋቸው ነው። በተለይ ገብረ ማርቆስ ላይ የንግድ ቤቶች ሳይቀሩ ሱቆች ሳይቀሩ ሁሉ እና ሆቴሎች ሳይቀሩ ተዘግተው እንደዋሉ መረጃ አለኝ። አዎ፣ እነዚህ ወጣቶች እየዞሩ ሲቀሰቅሱ ነበር። ሲሉኝ፣ ሰው እንዳይገባ ያስፈራሩ ነበረ ወይስ ጥሪ ነው ቅስቀሳ ነው የሚያደርጉት? አሁን አጠቃላይ እነዚሁ በቡድን የተደራጁ የህዝብ አካል ናቸው እና የማስፈራራት ሌላ ሌላ እንትን ሳይሆን በቃ በአጠቃላይ በተጀመረው ህዝባዊ እንዲ ይጠነክር ዘንድ ያንን ስኬታማ ለማድረግ የተንቀሳቀሱ ቡድኖች ናቸው። ማን ነው ይህንን የስራ ማቆም አድማ የጠራው? እንግዲህ ህዝቡ ራሱ በራሱ ነው። እስካሁን ድረስ በተቃውሞ ደረጃ ላይ እኛ እየመራ ነው አይደለም እኮ ህዝቡ የራሱ ስትራቴጂና ስልት ነድፎ በራሱ እየተንቀሳቀሰ ነው። እኔ እስከማውቀው ድረስ መያድ ምንድን ነው ድርሻው በዚህ ውስጥ? ተቃዋሚ ፓርቲ ነው መቼም በክልሉም ውስጥ ይንቀሳቀሳል። በቃ መያድ ወደ ግብ ይደርስ ዘንድ ራሱን እንቅስቃሴ እያካሄደ ነው ያለው። እንግዲህ እስካሁን ድረስ ያው ከህዝብ ጎን ቆሞ ጋዜጣዊ መግለጫዎችን በመስጠት ሰላም ይሰፍ ዘንድ ለመንግስት አካላትም በደብዳቤ አቤቱታ በማቅረብ እና ከህዝብ አካባቢ የታሰሩትን ለይቶ በማንጠር በማንጠርና በመሳሰለው ደረጃ ላይ ፓርቲቦት እያደረገ ነው። እዚህ ውጭ እንግዲህ በህዝብ ውስጥ እንደ አንድ አካል ወይም እንደ ግንባር ቀደም ፓርቲ ሆኖ እንትን አላደረገም። ስለዚህ መኢአድ የሚያደራጀው የሚመራው እንቅስቃሴ የለም ነው በጠቅላላው የሚሉኝ አማራ ክልል ውስጥ የሚመራው የሚያደራደር እንቅስቃሴ በግንባር ቀደምትነት አልተሳተፈም። በደጋፊነት ካለ፣ እስቲ ስለ ትናንትናውም ሁኔታ ስለ ሰሞኑም ሁኔታ እስቲ እንገሩኝ። በአጠቃላይ የአማራ ክልል ሁኔታ ምን እንደሚመስል ባለሁት መረጃ የት ነው ያሉት? ለመሆኑ አሁን እርስዎ አዲስ አበባ ነው ያለሁት። እሺ፣ እስቲ ምንድን ነው የሰሙት? ምንድን ነው የሚያውቁት ነገር? በተለይ ከደብረ ማርቆስ በኋላ እዛው እንዲሰኝነቱ ይቀጥላል ተብሎ ይጠበቅ የነበረው በምስራቅ አማራ ነው። ምስራቅ አማራ ሲሉኝ አካባቢዎቹ ሊጠቅሱልኝ ይችላሉ? ደሴ እና በመሳሰሉት አካባቢዎች ማለት ነው። እሺ እና በነዚህ አካባቢዎች ላይ በመጀመሪያ ደረጃ ላይ ከማክሰኞ ጀምሮ ነው የገዥ ቡድን ወይም ካድሬዎች ማክሰኞ ጀምሩት። ማክሰኞ ለት ወልዳያ ላይ የህዝብ ስብሰባ አድርገው በተለይም የመንግስት ሰራተኛ ስብሰባ አድርገው እሁድ ወደ ትን ምስወጡ ከሆነ ከፍተኛ የሆነ እልቂት መሳል የሚል እንደሁም ከአንድ የኢህአዴግ ባለስልጣን የማይጠበቅ መግለጫ እንደተሰጠ ነው የምናውቀው። እንደሁም የዞን የብአዴን ድርጅት ኃላፊ አቶ አበባው የሚባል ባህር ዳር ላይ የወጣውን ህዝብ በጥይት አርግፈነዋል፣ አሁንም እናንተም ውቶጡ ከሆነ በሰላም የወጣው ሰላም አይመለስም የሚል የባንክ ሰራተኞች ማስጠንቀቂያ ነው የሰጠው። ከዚያም በትናንትናው ዕለት ወልዲያ ላይ እንዲያውም ከፍተኛ የሆነ መትረየስ በየቦታው ተጠምዶ ሁሉ ለምሳሌ ያህል አንድ መትረየስ ሸል አካባቢ፣ አንድ ንግድ ባንክ ደብረ ገሊላ ላይ፣ አንድ አዳጎ ሌላ ጎንደርበር ሌላው በአደ ጽሕፈት ቤት አካባቢ መስረየት ተጠምዶ ነው የዋለው። በየቡድኑ እስከ አስራ አምስት የሚደርሱ ወታደሮች ዙሪያውን ከበው ነው የዋሉት። አጠቃላይ በዚህ መልክ አፈና ነው የተካሄደው። የእኛ አባላትም ሲም የሌሎችም የሰማ የሰብአዊ መብት ጉባኤ አባላት ሳይቀሩ ከቀረቡ ጀምሮ ታስረው ከፍተኛ የሆነ ድብደባ እየተካሄደባት እየተካሄደባቸውናል። በተለይም ሶስት ሰዎች አሁን የት ቦታ እንደታሰሩ እያጣራን የት ቦታ

ولكن هناك العديد <سؤال> من المواقع التي يجب أن تتمكن منها منها منها منها منها منها منها منها منها منها منها منها منها منها منها منها منها منها ይሄ ዙሪያ እና ኮምቦልቻ ዙሪያውን ተከቦ ነው ያለው። በአጠቃላይ እንግዲህ ምስራቅ አማራ የወታደር መፈንቅለ መንግስት የተካሄደባት አካባቢ ነው የምትመስለው የነበረው። በትናንትና ሁለት የወልዳ ሰላማዊ ሰልፍ ነገ ይቀጥላል ተብሎ በላያ ስላለ ነገር አሁንም ያው ውጥረቱ እንዳለ ነው። እንግዲህ ነገ የሚሆነውን ደግሞ እናያለን። ይሄን ያህል ነው ሚሰጥ መረጃ። የአማራ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ትናንት ማምሻውን ለቪኦኤ የሰጡት መግለጫ ቀጥሎ ይቀርባል። በጎንደር በጎንደር ከተማ ከትናንትና ጀምሮ በወረቀት ዜጋውን የሚያስፈራራ የአገልግሎት የሚሰጡ ተሽከርካሪዎችን፣ አገልግሎት የሚሰጡ ሆቴሎችን፣ የመሳሰሉትን በአጠቃላይ ተቋማት አገልግሎት ከሰጡ ጥቃት እንደሚሰነዘርባቸው የሚያስፈራራ የጎንደር ሕዝብ ቀደም ሲል ከደረሰበት ጉዳቱ የቅርብ በመሆኑ ሙሉ በሙሉ ከዛ ድባብ የወጣ ባለመሆኑ ያንን የስጋት ድባብ ያንን የጭንቀት ድባብ በመደመር በመደረብ አስተዋጽኦ የሚያበረክቱ መልእክቶች እና ጥሪዎች፣ ማስፈራሪያዎች በህብረተሰቡ ውስጥ እንደተሰራጩ በቂ መረጃ አለን። በዚህም ምክንያት ባጃጆች፣ ታክሲዎች፣ በአጠቃላይ አገልግሎት ሰጪ ተቋማት ትናንትናና ዛሬ አቁመዋል። ከህብረተሰቡ ጋራ በጉዳዩ ላይ ውይይት እየተደረገ ህብረተሰቡ መንግስት ምን እስክንሆን ነው የሚጠብቀን? በደንብ አጣርቶ እርምጃ ይውሰድልን፣ ሰላም እንፈልጋለን። ባለፈው ሳምንትም ከአመራሩ ጋር ተወያይተን ይሄንን አቋማችን አሳውቀናል። ስለዚህ ይሄንን መንግስት እኮ ጎናችን ቆሞ ያስቁምልን፣ ሀይ ይበልልን እያለ ነው። በምን መድረክ ነው ይህንን መልዕክት የሚያስተላልፈው ሰው በምን መንገዶች ነው? ሰፊ መድረኮች ተፈጥረው ውይይት ተደርጓል እኮ ባለፈውም፣ ያው ለእናንተም መረጃ ሰጥተናል። የአመራሩ በየደረጃው የከተማ አስተዳደሩ፣ የክልል አመራርም በፌዴራል ደረጃ አመራሩም መጥቶ ጎንደር ላይ ከልዩ ልዩ ህብረተሰብ ክፍሎች ጋር ሰፊ ውይይት አድርጓል። ከደብረ ማርቆስ አኳያ ደብረ ማርቆስ ከተማ አስተዳደር የሰልፍ ሙከራዎች ነበሩ። እነዚህ ሙከራዎች እንደ ባህር ዳርም እንደ ጎንደርም ሲጠነሰሱም ሲወጠኑም ደብረ ማርቆስን የማፈራረስ ዓላማ ነበራቸው። ደብረ ማርቆስን የመጉዳት ዓላማ ነበራቸው። ይሄንን አበክረን ለህብረተሰቡ ስንነግር፣ ለህብረተሰቡ ስናስረዳ እንደ ሌሎቹ አካባቢዎች ሁሉ ከህብረተሰቡ ጋር ውይይት ሲደረግ ቆይቷል። በውይይቱም የተደረሰበት ስምምነት አሁንም ደብረ ማርቆስን እና አካባቢውን የብጥብጥ ማዕከል አናደርግም፣ ሰላማችን እንፈልጋለን፣ የምናነሳቸውን ጥያቄዎች ደግሞ አዳምጡን እናነሳለን። ስለዚህ በውይይት ላይ የተመሰረተ ከችግር የሚያወጣ ስራ እንስራ የሚል ህብረተሰቡ ይህንን አቋም ስለያዘ በዚህ ስምምነት ተደርጎ ያው በደብረ ማርቆስ ቅድም የገለጽኩት እውነታ ነው ያለው። ከዛ ውጭ ግን አሁንም በተደጋጋሚ ስጋቱ ስላለ በደብረ ማርቆስ ጥቂት ሱቆች እና ሆቴሎች አገልግሎት አልሰጡም። ስለዚህ በደብረ ማርቆስ ግን መላ የትራንስፖርት አገልግሎት መላ የሱቅና የሆቴል የመሳሰሉት አገልግሎቶች ቆመዋል የሚለው ከእውነት የራቀ ነው። እኛ ባለን መረጃ በገመገም ነው ማርቆስ እነዚህ የፍርሃት ድባብ ያላቸው አንዳንዱም ህገ ወጥ በሆነ መልኩ ስርዓት አልባ በሆነ መልኩ የማሰራራትን እንቅስቃሴዎች ስላሉ እነዚህ እነዚህ ህብረተሰቡ ላይ ተጽዕኖ አሳድረው ዛሬ ያልተከፈቱ አገልግሎት ያልሰጡ ሱቆችና ሆቴሎች አሉ። ከእነዚህ ጋራ ውይይት አድርገን ለእነዚህ ሰዎች ዋስትና እንደምንሰጣቸው አረጋግጠን ወደ አገልግሎት ይገባሉ። በአጠቃላይ ግን ክልላዊ ሁኔታው ቀደም ካሉት ሳምንታት ወደ ተረጋጋ ሁኔታ ህብረተሰቡም አጀንዳው እየተቀየረ መሆኑን አጀንዳው ክልል የማተራመስ አጀንዳው እዚህም እዛም ሁከት የመፍጠር እናም ሄዶ ሄዶ መጨረሻ ላይ ስርዓት የማፍረስ ሀገር የማፍረስ ጉዳይ መሆኑን እየተገነዘበ በየአካባቢው የሰላሙ ጠበቃ ለመሆን እየሰራ ነው ያለው እና አጠቃላይ ክልላችን ሲወሰድ እጅግ ሰላማዊ ነው። ዋናው ጉዳይ ግን አስተማማኝ እንዲሆን በተደጋጋሚ ከህብረተሰቡ ጋር እየተመካከሩ መንግስትም የቤት ስራውን መስራት፣ የሚነሱ ችግሮችን እንደየአግባባቸው መፍታት፣ ህብረተሰቡ ደግሞ ለሰላም ተባባሪ ሆኖ የጀመረውን የልማት ጉዞ ማስቀጠል፣ የጸጥታ መዋቅሩ ደግሞ የህብረተሰቡን ጸጥታ የመጠበቅ እና ተናቦ የመስራት ኃላፊነት ይዘን እየሰራን ይሄን ለማስቀጠል እየተንቀሳቀስን ነው በክልላችን በአጠቃላይ አቶ ንግሱ ጥላሁን የአማራ ክልል ቃል አቀባይ የሰጡን ተጨማሪ ማብራሪያዎች አሉ። በመላ ክልሉ ሰላም መኖሩን የገለጹበት እንደዚሁም ሌሎች የደህንነትና የጸጥታ ጥያቄዎች ተነስተውላቸው የሰጡትን ከምሽቱ ሶስት ሰዓት ላይ ጠብቁ። በኢትዮጵያ የተከሰተውን የአጣዳፊ ተቅማጥና ትውከት በሽታ ስርጭት ለመግታት መንግስት ከዓለም አቀፍና ሀገር በቀል ምግባረ ሰናይ ድርጅቶች ጋር በመተባበር በመስራት ላይ መሆኑ ተዘገበ። የትግራይ ክልል የጤና ቢሮ በክልሉ ያጋጠመውን የአተት ወረርሽኝን ለመቋቋም ከአጋር ድርጅቶቹ ጋር በመሆን በመንቀሳቀስ ላይ ነው። ግርማ ገብሩ በሕመሙ ለተጠቁ ወገኖች የሕክምና አገልግሎት በመስጠት ላይ ወደሚገኘው የመቀሌ ሆስፒታል ጎራ ብሎ ባለሙያዎችን አነጋግሮ ተከታዩን ለምሽቱ የጤና ፕሮግራም አጠናቅሯል። ለእኛም እንዲህ እናቀርባለን። በኢትዮጵያ በቅርቡ የተከሰተው አተት አጣዳፊ ተቅማጥና ትውከት በተለያዩ የኢትዮጵያ ክልሎች ጉዳት እያደረሰ እንዳለ በተደጋጋሚ ተገልጿል። ትግራይ ክልል ውስጥም በተለያዩ አካባቢዎች በሽታ እየታየ ነው ያለው። መንግስት ደግሞ ህብረተሰቡን እያስተባበረ የበሽታውን ስርጭት ለመግታት ጥረት በማድረግ ላይ እንደሆነ በተደጋጋሚ እየገለጸ ይገኛል። በትግራይ ክልል የጤና ቢሮ የሰርቬላንስና የቅድመ ማስጠንቀቂያ የበላይ ኃላፊ የሆኑትን አቶ ዮሀንስ ገብረ ሀዋርያ በትግራይ በተለያዩ አካባቢዎች ተከስቷል ተብሏል ና የት የት አካባቢ ነው ነው የተከሰተው። ከአተት ጋር በተያያዘ እስካሁን ድረስ ያለውን የበሽታውን ሁኔታ እና የታየባቸውን አካባቢዎችን ስልናይ እስካሁን ድረስ ያው የመቀሌ ከተማ ነው በስፋት በሽተኞች ያሉበት። በሁለተኛ ደረጃ ቁጥራቸውም አነስተኛ ቢሆንም ግን በእንደርታ ወረዳ በተለያዩ ቀበሌዎች በሽታው የታየበት ሁኔታ ነው ያለው። ከዚህም አልፎ በተለይ በምዕራብና ሰሜን ምዕራብ ዞን በተለይ አካባቢው ከተለያዩ ቦታዎችን ለእርሻ ስራዎችን ለባህላዊ ወርቅ ለማፈላለግ ከተለያዩ ክልሎችን የመጡ በብዛት የሚገኙበት አካባቢ ስለሆነ፣ ስለዚህ እስካሁን ድረስ አስገደ ጽምብላ የተወሰኑ ቀን ሰራተኞችን ታመው፣ ከዚህም በተጨማሪ በቃፍታ ሀሞራ ወረዳ የተወሰኑ የቀን ሰራተኞች ታመው በጤና ጣቢያ ይገኛሉ። በእርግጥ መቀሌንና የእንደርታን ሳምፕልን ተወስዶ የተረጋገጠበት ሁኔታ ያለው የቃፍታ ሀሞራ አስገደ ጽምብላ ብላ ሳምፕል ተወስደዋል ግን እስካሁን ድረስ ነው አይደለም። እንግዲህ በጥርጣሬ ተኝተው አገልግሎት እያገኙበት ያለበት ሁኔታ ነው ያለው። በኢትዮጵያ በኦሮሚያ ክልል፣ በኢትዮጵያ በሶማሌ፣ በአዲስ አበባ ከተማ እንዲሁም በአማራና አፋር አካባቢም በሽታው እንደታየ መንግስት በይፋ ገልጿል። የኢትዮጵያ ጤና ጥበቃ ሚኒስቴር በኢትዮጵያ ከሚገኙት ዓለም አቀፍና አገራዊ ከሆኑ የበጎ አድራጎት ድርጅቶች ጋር ይህንን የአተት በሽታ ለመከላከል አስተባብሮ እየሰራ እንዳለ ነው እየተገለጸ ያለው። አቶ ዮሐንስ ስለዚሁ ይጠቅሳሉ። እንደ ክልል ብዛት ያላቸው አጋር ድርጅቶች አሉን። በተለይ በሽታውን የትግራይ ጤና ቢሮ ብቻ የሚችለው አይነት ነገር ስለማይሆን፣ ስለዚህ የግድ የነሱ አጋዥነትም ወሳኝነት ስላለው አንደኛ ነገር እንደ ኮሚቴ እንደ ክልል አንድ ግብረ ኃይል የተቋቋመበት ሁኔታ ነው ያለው። ከዚህም በተጨማሪ አንድ አርኤችቢሲ የሚባል ኮሚቴም አለ። ስለዚህ አጠቃላይ ያሉ ፓርትነሮችን ያካተተ ነው። ስለዚህ ይህን ቲም ዝርዝር ያለውን የበሽታውን ሁኔታ ይገመግማል። ያለውን የበሽታውን ሁኔታ ሲገመግም ደግሞ ለዚሁም የሚያስፈልገው ምንድን ነው የሚለውን ነገር በዝርዝር ይወያይበታል። ስለዚህ ከዚህ ተነስቶ ደግሞ መፍትሄዎችን እያስቀመጠ ይሄዳል። በዚህም በተቻለው መጠን ለምሳሌ የየራሱ እዚህ ስራ ላይ የሚያበረክተውን ነገር ምንድን ነው የሚለውን ነገር አሳይመንት ይዞ የሚሄድበት ሁኔታ ነው ያለው። ስለዚህ በዚህም መሰረት እስካሁን ድረስ ዩኒሴፍ በርከት ያሉ የሲቲሲ ኪቶችን ለክልሉ ሰፖርት እያደረገን ያለው። ሌላም በትሬኒንግ ላይ ሰፖርት የሚያደርገን ድርጅት አለ። ቴክኒካልም ሰፖርት የሚያደርጉን ሰዎች አሉ። ዳውሊዎችም ከባለሙያዎች ጋር ሂዶ ሰፖርት አድርጎ እየሰራበት ያለበት ሁኔታ ነው ያለው። ስለዚህ አድማጮች፣ የምሽቱ የጋቢና ጉዟችን በዚሁ ተጠናቋል። ስናስተናግዳቸው ያመሸ ነው ሄኖክ ሰማግዘርና መስታወት አራጋው ከማቅቤል ጋር በመሆን ነው። መልካም ምሽት።